The voice of a man ዩናይትድ ስቴትስ ና ሌሎች ዲሞክራሲያዊ ሀገሮች ለጠቅላይ ሚኒስትር አብይ አህመድ ና ላሰባሰቡት ቡድን ድጋፍ እንደሚሰጡ የዩናይትድ ስቴትስ የሕዝብ እንደራሴ ክሪስ ስሚት እምነታቸውን ገልጸዋል። ጠቅላይ ሚኒስትር የጠቅላይ ሚኒስትር አብይ አመራር ከፍተኛ መሻሻል እያሳየ መሆኑንም ክሪስ ስሚት ተናግረዋል። እንደራሴ ክሪስ ስሚት የዩናይትድ ስቴትስ የተወካዮች ምክር ቤት ከጥቂት ወራት በፊት ያጸደቀውን የኢትዮጵያን የሰብአዊ መብቶች አያያዝና የተጠያቂነት ሕግ ኤችአር 128ን ካረቀቁ ና ለመጽደቁም ከተሟገቱ እንደራሴዎች አንዱ ናቸው። የኮንግረስ አባል ክሪስ ስሚት አዲስ አበባ ናቸው። እስክንድር ፍሬው ከዛው የላከልን ዘገባ ቀጥሎ ይቀርባል። ከሶስትና አራት ወራት በፊት የማይታሰበው አሁን እውን ሆኗል። የዩናይትድ ስቴትስ ኮንግረስ አባል ክሪስ ስሚት በኢትዮጵያ እየታየ ያለውን ለውጥ አሞግሰዋል። ዛሬ ጠዋት አዲስ አበባ የገቡት ክሪስ ስሚስ ስለ ወቅታዊ ሁኔታ የተናገሩት ከውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ከተወያዩ በኋላ ነው። አሁን ኢትዮጵያውያን የሚገባቸውን መንግስት አግኝተዋል ነው ያሉት። ኢትዮጵያውያን በዓለም ምርጥ የሆነ መንግስት፣ ጥሩ መንግስት ይገባቸዋል። ያንን ያገኙም ይመስለኛል። ተስፋ የምናደርገውም ያ ወደፊት ቀጣይነት እንደሚኖረው ነው። ስለዚህ ነገሮች ጥሩ እንደሚሆኑ ሆኖ የእውነት ተስፋ እንድናደርግም የሚያስችሉ ምክንያቶች አሉ። ከኢትዮጵያ ፖለቲካ አንጻር የአገር ውስጡ ብቻ ሳይሆን የውጭውም አሰላለፍ ተቀይሯል። ከወራት በፊት ክሪስ ስሚዝ የኢትዮጵያ መንግስት ተመራጭ ሰው አልነበሩም። ቀይ ምንጣፍ ከሚነጠፍላቸው፣ ቄጠማ ከሚጎዘጎዝላቸው ሰዎች መካከልም ተጠቅሰው አያውቁም። በተለይ ኢህአዴግ መራሹን መንግስት በከፍተኛ የሰብአዊ መብት ጥሰት የሚወነጅለውን ኤችአር 128 ካረቀቁ ጀምሮ ከአዲስ አበባው መንግስት ጋር የነበራቸው ግንኙነት ጥሩ የሚባል አልነበረም። በዚያ መንግስት እይታም ምድባቸው አና ጎሜዝን ከመሳሰሉ ሌሎች ተቾች ጋር ነበር። ከዚያው ከኢህአዴግ ውስጥ ብቅ ያሉት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በአዲስ አካሄድ አዲስ አስተዳደር ፈጥረዋል። የመንግስታቸው ባለስልጣናትና የስራ ኃላፊዎች መዝገበ ቃላትም ተቀይሯል። ትናንት በውጭ ጉዳይ ሚኒስቴር ቃል አቀባይ መለስ ዓለም በተሰጠ መግለጫ ይኸው ተንጸባርቋል። ወዳጅ በሚል ነው ክሪስ ስሚዝ የተጠቀሱት። ክሪስ ስሚዝ የኢትዮጵያ በጣም ወዳጅ ናቸው። በኢትዮጵያ እየተካሄደ ያለውን ለውጥ ያደነቁት አሜሪካዊው የኮንግረስ አባል ጠቅላይ ሚኒስትር አብይ ተጠያቂ የሆኑ ባለስልጣናትን ከኃላፊነት ማንሳትን ጨምሮ የተለያዩ እርምጃዎችን መውሰዳቸውን ጠቅሰዋል። የኤችአር 128ን ዋነኛ መሠረቶች ብታይ አንደኛው የእስረኞች መፈታት ሲሆን ሌላኛው ደግሞ ይሰራበት የነበረውና ወታደራዊ አገዛዝ ይመስል የነበረው አስተዳደር ነው። ይህ እንዲቀየር ነበር የሕጉ ረቂቅ የጠየቀው። አሁን በሺዎች የሚቆጠሩ የፖለቲካ እስረኞች ተፈተዋል። ያ እውነትም መሻሻል ነው። ሰብዓዊ መብት ሲጥሱ ከነበሩትና በአሉታዊ መንገድ ሲሠሩ ከነበሩት ባለሥልጣናት የተወሰኑቱ ከሥልጣን ተነስተዋል። ያ ከሰው ኃይል ድልድል አንጻር የታየ ሌላ ለውጥ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ተሻለ አስተዳደር የሚወስዱ ከፍተኛ የሰው ኃይል አሰላለፍ ለውጦችን እያደረጉ ይመስለኛል። የኢትዮጵያ ሕዝብ ስለ እኛ ማወቅ እንደሚፈልግም ተስፋ እናደርጋለን። የእኛ የትግል አጋርነት በቅድሚያ ከኢትዮጵያ ሕዝብ ጋር ነው። እንደ አውሮፓውያን አቆጣጠር በ2005 የኢትዮጵያን የሰብአዊ መብትና የተጠያቂነት ሕግ መጀመሪያ ያረቀቅኩት በእነዚህ የመብቶች ጥሰት ምክንያት ነው። አሁን ግን ጠቅላይ ሚኒስትሩ ባሰባሰቡት ቡድን አመራር ምክንያት ከፍተኛ መሻሻል እየታየ ነው። ተስፋ የምናደርገውም ዩናይትድ ስቴትስና ሌሎች ዲሞክራሲያዊ አገሮች ለቡድናቸውና ለጠቅላይ ሚኒስትሩ ከለላ እንደሚሆኑ ነው። ምክንያቱም ቀደም ሲል እንዳልኩት ሕዝቡ ወደፊት የሚያራምደው ዓለም አቀፍ ደረጃን የጠበቀ ዲሞክራሲያዊ መንግሥት ይፈልጋል። አሁን ያንን እያገኘ ነው አሁን ያንን እያገኘ ነው ነ ያሉት የዩናይትድ ስቴትስ ኮንግረስ አባል ክሪስ ስሚዝ በዛሬ የኢትዮጵያ ቆይታቸው በእስር ቤት የማሰቃየት ተግባር ከተፈጸመባቸው ኢትዮጵያን ጋር ተገናኝተው ተነጋግረዋል። አሁን ማምሻውን ደግሞ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያደረጉትን ውይይት ጨምሮ በተለያዩ ጉዳዮች ላይ መግለጫ ሰጥተዋል። በነገው እለት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።